የአገር ውስጥ አምራቾች ተገቢ ጥቅም እንዲያገኙ የሚያደርግ መሆኑን የምጣኔ ሀብት ባለሙያ እና የመስኩ አስተማሪ አቶ ኪዳነ ማርያም ግደይ ይገልጻሉ። በአንጻሩ ደግሞ የዋጋ ግሽበት ሊፈጥር እንደሚችል እንዲህ አብራርተዋል። የመጀመሪያው ችግር ሊፈጠር የሚችለው የዋጋ ግሽበት ነው። ምክንያቱም ኢምፖርት የምናደርጋቸው ሸቀጦች ወይም ደግሞ ወደ ሀገር ውስጥ የምናስገባቸው ሸቀጦች ዋጋቸው ከፍ ይላል። ስለዚህ ይሄ የዋጋ ግሽበቱ ላይ አስተዋጽኦ ይኖረዋል ማለት ነው። ሌላው ደግሞ እነዚህ ወደ ውጭ የምንልካቸው ሸቀጦች ዋጋቸው በዓለም አቀፍ ገበያ ላይ ዝቅተኛ በሚሆንበት ጊዜ አገሪቱ ብዙ ሸቀጦችን ወደ ውጭ የመላክ ወይም ደግሞ እነዚህ ኤክስፖርተሮች ብዙ ሸቀጦችን ወደ ውጭ በሚልኩበት ጊዜ እዚህ የአገር ውስጥ ገበያ ላይ እጥረት ሊከሰት ይችላል። ስለዚህ በእነዚህ በሁለቱ ምክንያቶች የዋጋ ግሽበት ሊከሰት የሚችልበት እድል አለ ማለት እና ይሄ ከተከሰተ ደግሞ ያው እንደሚታወቀው በተለይ ዝቅተኛ ገቢ ያለው የህብረተሰብ ክፍል ሊጎዳ ይችላል። ገና ለውጡ ከመነገሩ በተለያዩ የአዲስ አበባ የገበያ አካባቢዎችና ሱቆች ከውጭ የሚመጡ እቃዎች የለንም ማለት፣ በተወሰነ መልኩም ጭማሪ ያደረጉ እንዳሉ ባደረግነው ምልከታ ለመገንዘብ ችለናል። ከዚህ አንጻር በተለይ የዋጋ ግሽበቱን ለመከላከል መደረግ አለበት ያሉትን እንዲህ ያብራራሉ የምጣኔ ሀብት ባለሙያው አቶ ኪዳን ማርያም። ህግ መኖር አለበት ይህንን ነገር የሚቆጣጠር አካል እንደዚህ አይነት ክስተቶች እንዳይፈጠሩ ማድረግ አለበት የሚል እምነት አለኝ። ግን ይሄ አሁን ይሄ የብር ምንዛሪ ተመን መቀየር በራሱ ዘላቂ መፍትሄ አይደለም። ምናልባት ይሄ ለሶስት፣ ለአራት፣ ለአምስት ዓመት ሊጠቅመን ይችላል። ግን ይሄ ዘላቂ መፍትሄ አይደለም ሌሎች ችግሮችን ሊያስከትል ስለሚችል ማለት ነው። እና እኔ ምናልባት እንደ ባለሙያ ዘላቂ የሆኑ መፍትሄዎች አሉ፣ ሳይንቲፊክ የሆኑ መፍትሄዎች አሉ። እነዛ ላይ በቂ ትኩረት ሰጥተን መስራት አለብን ነው የምለው። ከነዚ ውስጥ አንዱን ለመግለጽ ለምሳሌ ምርታማነትን ማሻሻል በዓለም አቀፍ ገበያ ላይ ተወዳዳሪነታችንን ሊጨምርልን ይችላል የብርን ምንዛሪን አስር ጊዜ ከመቀያየሩ ይልቅ ማለት ነው። ስለዚህ ዘላቂ የሆኑ መፍትሄዎች አሉ። ጥራት ላይ ማተኮር ሊሆን ይችላል። እክነትን መቀነስ ሊሆን ይችላል። እንዲሁም ደግሞ ኤክስፖርት የምናደርጋቸው ሸቀጦች በትንሽ ዋጋ ወደብ ላይ እንዲደርሱ ወይም ደግሞ እዛ የሚሸጥባቸው ሀገር ላይ እንዲደርሱ የሚያስችሉ መሰረተ ልማቶችን ዘርግተን መንቀሳቀስ አለብን። ይሄ ዘላቂ መፍትሄ ሊሆን ይችላል የሚል እምነት አለኝ። በተለያዩ የኢትዮጵያ ዋና ዋና ከተሞችም ስልክ ደዋውለን እንደተረዳ ነው በተለያዩ ሸቀጦች ላይ የዋጋ ጭማሪ እያደረጉ እንደሆነ ለማወቅ ተችሏል። ለዶች በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም።